ቫይስ አፍ አሜሪካ ዛሬ ከቀትር በኋላ ፍርድ ቤት የቀረቡት የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዲሬክተር ጀነራል ክንፈዳኘው መንግስት ጠበቃ እንዲያቆምላቸው ጠየቁ። ፍርድ ቤቱም ሌሎችን ተጠርጣሪዎች ካነጋገረ በኋላ አብዛኛዎቹን ለነገ እንዲቀርቡ ትዕዛዝ ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል። ትናንት ሰሜን ምዕራብ ኢትዮጵያ ሁመራ አካባቢ መያዛቸው የተነገረው የብረታ ብረትና ኢንጂነሪንግ የቀድሞ ዋና ዲሬክተር ሜጀር ጄኔራል ክንፈ ዳኘው ዛሬ ከቀትር በኋላ ፍርድ ቤት ቀርበዋል። አብሮቸው የቀረቡት ተጠርጣሪዎች አቶ ኢሳያስ ዳኘው፣ አባ ሀብተ ማርያም ሀብተ ሚካኤል፣ የሀገር ውስጥ ደህንነት ኃላፊ የነበሩት የአቶ ያሬድ ዘሪሁን የንስሓ አባት አቶ አሸናፊ ታደለ፣ የካህኑ ረዳት ትዕግሥት ታደሰ፣ ፍጹም የሽጠላ፣ ቸርነት ጌታነህ ረዳት ኢንስፔክተር ኪዳን አሰፋና አቶ ሳሙኤል ገቢሳ የተባሉ መሆናቸውን በችሎት ተዘርዝሯል። ሜጀር ጀኔራል ክንፈ ዳኘው ደሞዛቸው አራት ሺህ ብር ብቻ በመሆኑ በግላቸው ጠበቃ ሊያቆሙ እንደማይችሉ ለፍርድ ቤቱ አስታውቀው መንግሥት ተከላካይ ጠበቃ እንዲያቆምላቸው ጠይቀዋል። ይህንንም ለችሎቱ በመሐላ አረጋግጠዋል። አቶ ኢሳያስ ዳኘው የተሰኙት ሌላው ተጠርጣሪም እንደዚሁ መንግሥት ተከላካይ ጠበቃ እንዲያቆምላቸው ጠይቀዋል። አባ ሀብተ ማርያም ሀብተ ሚካኤልና ረዳታቸው አቶ አሸናፊ ታደሰን ፖሊስ ዋና ተጠርጣሪዎች ናቸው ያላቸውን የቀድሞውን የሀገር ውስጥ ደህንነት ኃላፊ አቶ ያሬድ ዘሪሁንን በማሸሽና ማስረጃ በመሸሸግ ጠርጥሬያቸዋለሁ ቢልም፣ ሁለቱም ምንም እንደማያውቁ ጠበቃም እንደማያስፈልጋቸው ለፍርድ ቤቱ ገልጸዋል። ፍርድ ቤቱም ሁለቱን ለህዳር 17 ቀን 2011 ዓ ም ተለዋጅ ቀጠሮ ሰጥቶ፣ ሌሎቹ ተጠርጣሪዎች ግን ነገ ከቀትር በኋላ በስምንት ሰዓት እንዲቀርቡ አዟል። ሜጀር ጄኔራል ክንፈ ዳኛው ይመሩት የነበረው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ከባድ የሙስና ወንጀል ሲፈጸምበት የነበረ ተቋም መሆኑን የፌዴራል ጠቅላይ አቃቢ ሕጉ ከትናንት በስቲያ በሰጡት ጋዜጣዊ መግለጫ በዝርዝር ማቅረባቸው አይዘነጋም። መለስካቸው አማ د اميرکا دم رېډيو کآډیس ابابا